ኦሪት ዘዳግም ምዕራፍ አስራ ሶስት በመካከልህም ነቢይ ወይም ሕልም አላሚ ቢነሣ፣ ምልክትም ተአምራትን ቢሰጥህ፣ እንደ ነገረህም ምልክቱ ተአምራቱን ቢፈጸም፣ እርሱም ሄደን የማታውቋቸውን ሌሎችን አማልክት እንከተል እናመልካቸውን ቢልህ፣ አምላካችሁን እግዚአብሔርን በፍጹም ልባችሁ በፍጹምም ነፍሳችሁ ትወድዱት እንደሆነ ያውቅ ዘንድ አምላካችሁ እግዚአብሔር ሊፈተናችሁ ነውና፣ የዚያን ነቢይ ቃል ወይም ያን ሕልም አላሚ አትስማ። አምላካችሁን እግዚአብሔርን ተከተሉ፣ እርሱንም ፍሩ፣ ትእዛዙንም ጠብቁ፣ ቃሉንም ስሙ፣ እርሱንም አምልኩ፣ ከእርሱም ጋር ተጣበቁ። አምላክህ እግዚአብሔር ትሄድባት ዘንድ ካዘዘህ መንገድ ሊያወጣህ ከግብፅ ምድር ካወጣችሁ ከባርነትም ቤት ካዳናችሁ ከአምላካችሁ ከእግዚአብሔር ሊያስታችሁ ተናግሮአልና ያ ነቢይ ወይም ያ ሕልም አላሚ ይገደል። እንዲሁም ክፉውን ነገር ከመካከልህ አርቅ። የእናትህ ልጅ ወንድምህ፣ ወይም ወንድ ልጅህ ወይም ሴት ልጅህ ወይም በብብትህ ያለች ሚስትህ ወይም እንደ ነፍስህ ያለ ወዳጅህ በስውር ና ሂደን ከምድር ዳር ጀምሮ እስከ ምድር ዳር ድረስ ወደ አንተ የቀረቡት ከአንተም፣ የራቁት አንተን ከበውህ ያሉ አሕዛብ ከሚያመልኳቸው አማልክት አንተም አባቶችህም የማታውቋቸውን ሌሎች አማልክት እናምልክ ቢልህ ቢያስትህ፣ እሺ አትበለው አትስማውም፣ ዐይንህም አይራራለት፣ አትማረውም፣ አትሸሽገውም። ነገር ግን ፈጽመህ ግደለው። እርሱን ለመግደል በፊት የአንተ እጅ ከዚያም በኋላ የሕዝብ ሁሉ እጅ በላዩ ትሁን። ከግብፅ ምድር ከባርነት ቤት ካወጣህ ከአምላክህ ከእግዚአብሔር ሊያርቅህ ወድዶአልና እስኪሞት ድረስ በድንጋይ ውገረው። እስራኤልም ሁሉ ሰምተው ይፈራሉ፣ እንዲህም ያለ ክፉ ሥራ እንደ ገና በአንተ መካከል አያደርጉም። አምላክህ እግዚአብሔር ልትኖርባት በሚሰጥህ በአንዲቱ ከተማህ ክፋተኞች ሰዎች ከአንተ ዘንድ ወጥተው ሄደን የማታውቋቸውን ሌሎችን አማልክት እናምልክ ብለው የከተማቸውን ሰዎች አሳቱ ሲሉ ወሬ ብትሰማ፣ ትፈልጋለህ፣ ትመረምራለህ፣ ትጠይቃለህም። እነሆም እውነት ቢሆን ይህ ክፉ ነገር በመካከልህ እንደ ተደረገ እርግጥ ሆኖ ቢገኝ የዚያችን ከተማ ሰዎች በሰይፍ ስለት ፈጽመህ ትመታቸዋለህ። ከተማይቱን በእርስዋም ያለውን ሁሉ እንስሳውንም በሰይፍ ስለት ታጠፋቸዋለህ። ዕቃውንም ሁሉ ወደ አደባባይዋ ትሰበስባለህ ከተማይቱንም ዕቃዋንም ሁሉ ለአምላክህ ለእግዚአብሔር በእሳት ፈጽመህ ታቃጥላለህ። ለዘለዓለም ወና ትሆናለች፣ ደግሞም አትሠራም። ዛሬም እኔ የማዝህን ትእዛዝ ሁሉ ትጠብቅ ዘንድ በአምላክህ በእግዚአብሔር ፊት ደስ የሚያሰኘውን ታደርግ ዘንድ የአምላክህን የእግዚአብሔርን ቃል ስትሰማ የእግዚአብሔር መቅሠፍት ቊጣ ይመለስ ዘንድ ለአባቶችህም እንደማለላቸው ይምርህ ዘንድ ይራራልህም ዘንድ ያበዛህም ዘንድ እርም ከሆነው አንዳች ነገር በእጅህ አይንጠልጠልብህ።